thank you የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 30 2016 ዓ ም ዝግጅታችን ጀመረ። ከሳምንት በፊት የታሰሩት አቶ የሸዋስ አሰፋ እስካሁን ፍርድ ቤት አልቀረቡም። አቶ የሸዋስ አሰፋ ከቤተሰብ ብረበሰኝ ትል መሰረት ዛሬ ነው ያገኘውት እሱና አሁን ያለበት ያው ሶስተኛ በተለምዶ ማዕከል ከሚባለው እስር ቤት ነው እና ግርዋለው የአቶ የሸዋስ አሰፋ ጠበቃና የህግ አማካሪ አቶ ሰለሞን ገዛኸኝ ነው የሰማችኋቸው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ከመጠለያ የወጡ የሱዳን ስደተኞችን ወደ ሌላ ቦታ እንደሚያዛውር አገልግሎቱ አስታውቋል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትሆኑ እጋብዛለሁ። አሁን በቅድሚያ ከዓለም ላሰባሰብ ናቸው ዜናዎች ወደ ደረጀ ጤና ስጥልን። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የኢትዮጵያ የሚኒስትሮች ምክር ቤት ወደ አንድ ትሪሊየን ብር የሚጠጋ በጀት አቀረበ። የኢትዮጵያ ሚኒስትሮች ምክር ቤት ዛሬ አርብ ግንቦት 30 ቀን 2016 ዓ ም ባካሄደው መደበኛ ስብሰባ የቀጣዩ የ2017 ዓ ም የፌዴራል መንግስት በጀት ወደ አንድ ትሪሊየን የሚጠጋ ብር እንዲሆን በአዘጋጀው የአዋጅ ረቂቅ ተወያይቶ በሙሉ ድምፅ በመወሰን ይጸድቅ ዘንድ ወደ ሕዝብ ተወካዮች ምክር ቤት አስተላልፈዋል። ለምክር ቤቱ የቀረበው የ2017 በጀት አመት የፌዴራል መንግስት የበጀት አዋጅ ረቂቅ የፌዴራል መንግስት መደበኛ ወጪዎችን፣ የካፒታል ወጪዎችን፣ ለክልሎች የሚሰጥ ድጋፍን፣ ለዘላቂ የልማት ግቦች ማስፈጸሚያ የሚውል ድጋፍንና ተጠባባቂ ወጪን እንደሚያካትት ተገልጿል። የጠቅላይ ሚኒስትሩ ቢሮ በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ የምክር ቤቱ ውሳኔውን ያሳልፈው የ2016 ዓ.ም የፌዴራል መንግስትን የፕሮግራም በጀት የአፈጻጸም መነሻ በማድረግና የመንግስት የፋይናንስ አቅምንና ተጠባባቂ ገቢዎችን ታሳቢ ተጠባቂ ገቢዎችን ታሳቢ በማድረግ እንደሆነ አብራርተዋል። መግለጫው አክሎ የ2017 ዓ ም የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል በሆነው የ2016 እስከ 2018 የልማትና የኢንቨስትመንት እቅድ ላይ የተቀመጡ ግቦችና የ2017 እስከ 2021 የመካከለኛ ዘመን የማክሮ ኢኮኖሚና የፊዚካል ማዕቀፍን ማስፈጸም እንዲቻል በሚያደርግ መልኩ መዘጋጀቱን አመልክተዋል። ሶማሊያ በጸጥታው ምክር ቤት አፍሪካን በመወከል ተመረጠች። ዴንማርክ፣ ግሪክ፣ ፓናማ፣ ፓኪስታን እና ሶማሊያ እንደ ኤሮፓ አቆጣጠር ከ2025 እስከ 2026 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ያልሆኑ አባላት በመሆን በጠቅላላ ጉባኤው በሰጠው ድምፅ ተመርጠዋል። ሶማሊያ ሞዛምቢክን በመተካት የአፍሪካ ሀገራትን ቡድን መቀመጫ ትወስዳለች። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቅ ከድምፅ አሰጣጡ በኋላ ለጋዜጠኞች በሰጡት መግለጫ በተሳትፏችን የአፍሪካ ሕብረትን ጨምሮ በጸጥታው ምክር ቤትና በቀጠናው ድርጅት መካከል ያለውን ትብብር ለማጠናከር እንጥራለን ብለዋል። ሚኒስትሩ አክለውም ሶማሊያ የዓለማችንን ውስብስብ ጉዳዮች ለመፍታት ውጤታማ የሆነ የባለብዙ ወገንተኝነትና ትብብር ማዕከላዊ ሚናን ትገነዘባለች በማለት ተናግረዋል። አዲሱ የሁለት ዓመት የጸጥታው ምክር ቤት የቆይታ ጊዜ እንደ ኤሮፓ አቆጣጠር ጥር 1 2025 ጀምሮ ታህሳስ 31 2026 ያበቃል። የየመን የሁቲ አማጽያን ከዘጠኝ ያላነሱ የተባበሩት መንግስታት ድርጅት ሰራተኞችን ድንገት በቁጥጥር ስር መዋላቸውን አንድ የድርጅቱ ባለስልጣን አስታወቁ። ስማቸው እንዳይገለጽ የፈለጉ የመንግስታቱ ድርጅት የክልል ባለስልጣን ዛሬ አርብ ለአሶሲኤትድ ፕሬስ እንደተናገሩት የአንድን ሰው ባለቤት ጨምሮ የታሰሩት ከዘጠኝ ያላነሱ የድርጅቱ ተቋማት ሰራተኞች ያሉበት ሁኔታ አልታወቀም። የሰብአዊ መብት ተሟጋች ቡድን በውቲ በተያያዙ አራት ግዛቶች ውስጥ ሌሎች የእርዳታ ሰራተኞች መታሰራቸውን ጠቅሰዋል። እስሩ በእስራኤልና በሐማስ ጦርነት ምክንያት ሁቴዎች በቀይ ባህር መርከቦችን ኢላማ በማድረግ የሚወስዱትን ጥቃት በመቃወም እየተወሰደ ያለውን እርምጃ ተከትሎ የተፈጸመ መሆኑም ተጠቅሷል። ሁቴዎች በዩናይትድ ስቴትስ በሚመራው ኃይል በሚደርስባቸው የአየር ድብደባና እየተካሄደ ባለው የእርስ በርስ ጦርነት ኢኮኖሚያዊ ጫና እየደረሰባቸው መሆኑም ተገልጿል። ዩናይትድ ስቴትስ ሁቴዎች በተቆጣጠሯቸው ግዛቶች ለሚገኙ የመንግስት ሰራተኞች በሳውዲ አረቢያ እንዲከፈል ታቅዶ የነበረው 1.5 ቢሊዮን ዶላርን እንዲታገድ ማድረግን ጨምሮ የገንዘብ ምንጮቻቸውን በመዝጋት በሁቴዎች ላይ የኢኮኖሚ ጫና ለማሳደር እያቀደች መሆኑን ብሉምበርግን ጠቅሶ አሶሼትድ ፕሬስ ዘግበዋል። በየመን የተካሄደው የእርስ በርስ ጦርነት ከ150 ሺህ በላይ ሰዎችን በመግደል ዓለም ላይ ካሉት አስከፊ ሰብአዊ አደጋዎች መካከል አንዱ ነው የተባለ ለውን እልቂት ማስከተሉን ዘገባው ጠቅሰዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ከፍተኛ ዲፕሎማት ሰርጌይ ላቭሮቭ ሩሲያ በአፍሪካ ያላትን ተጽዕኖ ለማስፋት በጊኒ በኮንጎ ሪፐብሊክ በቡርኪና ፋሶና በቻድ በዚህ ሳምንት ተዘዋውረው ባደረጉት ጉብኝት ለአገሪቱ ለሀገራቱ እርዳታና ወታደራዊ ድጋፍ ለማድረግ ቃል ገብተዋል። ሩሲያ ነባሮቹን እንደ ፈረንሳይ እና አሜሪካ ያሉትን አገራት በመተካት ይቅርታ ለብዙ የአፍሪካ ሀገራት ተመራጭ የደህንነት አጋር እየሆነች ነው። ሞስኮ የአፍሪካ መሪዎች ደህንነትን ለመጠበቅና ጽንፈኞችን የመዋጋት ጥረት ለመርዳት እንደ ዋግንር እና ተተኪውን አፍሪካ ኮርፕስን የመሰሉ የግል ደህንነት ኩባንያዎችን ትጠቀማለች። ሩሲያ ዩክሬንን በወረራውን በሚመለከት ከ54ቱ የአፍሪካ ሀገራት የፖለቲካ ድጋፍ ወይም ቢያንስ ገለልተኝነትን ትሻለች። በተባበሩት መንግስታት ውስጥ ትልቁን የድምፅ ሰጪዎች ወገን እንደያዙ የሚነገርላቸው የአፍሪካ ሀገራት የሩሲያን ወረራ በመተቸቱ ረገድ በጣም የተለያየ አቋም የአቋም ልዩነት እንዳላቸው ተመልክተዋል። ከሩሲያ ጋር የተገናኙ አካላት አፍሪካውያን ከምዕራቡ ዓለም ጋር ያላቸውን ግንኙነት ለማፍረስ የሐሰት መረጃዎችን እያሰራጩ ሲሆን ሞስኮ ከ2 ከ22 በላይ በሆኑ ሀገራት ላይ ያነጣጠሩ 80 በሰነድ የተረጋገጡ ዘመቻዎችን ታካሂዳለች ሲል አሶሴትድ ፕሬስ ዘግበዋል። በሳህል አካባቢ ከአልቃይዳና እስላማዊ መንግስት ቡድኖች ጋር የተቆራኙ አክራሪዎች እንቅስቃሴ ባለፉት አመታት የተጠናከረ መምጣቱም በዘገባው ተመልክተዋል። በጋዛ የተኩስ አቁም ስምምነት ለማድረግ የተጀመረው የአደራዳሪዎች ጥረት ብዙም ለውጥ ያላሳየ ሲሆን የእስራኤል ወታደሮች በራፋ በአየርና በመሬት የሚያደርጉትን ከባድ ጥቃት ተከትሎ ወደ ምዕራቡ ለመግፋት እየሞከሩ መሆኑን ነዋሪዎች ተናገሩ። ነዋሪዎች እንደተናገሩት ትናንት ሌሊቱን በእስራኤል ወታደሮችና በሐማስ በሚመራው የፍልስጤም ተዋጊዎች መካከል ከፍተኛ የተኩስ ልውውጦች ተካሂደዋል። ከግብጽ ጋር የሚዋሰነውን ድንበር የተቆጣጠሩት የእስራኤል ታንኮች ወደ ምዕራብ ደቡባዊቷ ከተማ መሀል ድንገተኛ ጥቃቶችን በማድረስ በቤታቸው የሚገኙ በርካታ ነዋሪዎችን አቁስለዋል ሲሉም ነዋሪዎቹ ተናግረዋል። የእስራኤል ወታደሮች ሌሎች ሁለት ካምፖችን ጨምሮ በማዕከላዊ ጋዛ የሚገኝ አልቡሬጅ ካምፕ ውስጥ ዘልቀው መግባታቸውና በአቅራቢያው ያለ ከተማን በቦምብ በመደብደብ ብዙ ጉዳት ማድረሳቸውን የሮይተርስ ዘገባ አመልክተዋል። ሐማስ፣ እስላሚክ ጂሃድና ሌሎች ቡድኖች በማዕከላዊና በደቡብ ጋዛ በእስራኤል ወታደሮች ላይ ጥቃት መሰንዘራቸውንም በዘገባው ተጠቅሰዋል። በዩናይትድ ስቴትስ የሚደገፉ የካታርና የግብፅ ሸምጋዮች ጦርነቱን ለማስቆም እንዲሁም የእስራኤል ታጋቾችና በእስራኤል የታሰሩ ፍልስጤማውያንን ለማስፈታት የተኩስ አቁም ስምምነት እንዲኖር ለማደራደር እየሞከሩ ቢሆንም እስካሁን ምንም ለውጥ አልታየም። በመጨረሻም ቻይና የዩክሬን ፕሬዚደንት ዜሌንስኪ በዚህ ሳምንት በስዊዘርላንድ በሚካሄደው የሰላም ኮንፈረንስ ላይ ቻይና ሀገራት እንዳይሳተፉ ጫና እያሳደረች ነው በሚል ያቀረቡባትን ትችት አስተባበለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ ባለፈው ሰኞ ለጋዜጠኞች በሰጡት መግለጫ ቤጂንግ የሰላም ንግግሮችን ለማራመድ ቁርጠኝነቷን አረጋግጣለች በማለት ጉባኤው ለግጭት ጎራ መፍጠሪያ እንደማይውል ተስፋ ታደርጋለች ብለዋል። በጉባኤው ላይ አለመገኘት ማለት በጉባኤው ላይ አለመገኘት ማለት ሰላምን አለመደገፍ ማለት አይደለም ሲሉም ቃል አቀባዩ አክለዋል። ማውኒንግ አያይዘውም ቻይና እጇን አጣጥፋ አልተቀመጠችም፣ ግጭቱን አላቀጣጠለችም ወይም በግጭቱ አላተረፈችም። ይልቁንም ሩሲያ ዩክሬንን ጨምሮ በብዙ ወገኖች የተመሰገነው የተኩስ አቁም እንዲኖር ያለማቋረጥ ሰርተናል ብለዋል። ቻይና ዩናይትድ ስቴትስን ጨምሮ በጉባኤው ላይ የሚሳተፉ ምዕራባውያን ዩክሬንን ጦርነት ለማስቆም ስላላቸው ቅንነት ጥርጣሬ ያላት መሆኑ ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 30 2016 ዓ ም ዝግጅታችንን ነው። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ እያልኩ ወደ ቀዳሚው የአብይር ዘገባ እንለፍ። የአስቸኳይ ጊዜ ሁኔታ አዋጁ ከትላንት በስቲያ ረቡዕ ከማብቃቱ ከቀናት በፊት በቁጥጥር ስር የዋሉት አቶ የሽዋስ አሰፋ ፍርድ ቤት አለመቅረባቸውን ጠበቃቸው አቶ ሰለሞን ገዛሀኝ ገለጹ። በተመሳሳይ ከቀናት በፊት በቁጥጥር ስር የዋሉትን ፖለቲከኛ ዘለሌ ጸጋ ስላሴን ጨምሮ አራት በእስር ላይ የሚገኙ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ተጠርቶ የነበረው ሰላማዊ ሰልፍ አስተባባሪዎችም ለፍርድ እንዳልቀረቡ የኢትዮጵያ ሕዝባዊ አብዮት ፓርቲ ወይም ኢህአፓ ተቀዳሚ ምክትል ሊቀመንበር ለአሜሪካ ድምፅ ተናግረዋል። የአስቸኳይ ጊዜ አዋጁን ማብቃት ተከትሎ እስረኞቹ ካልተለቀቁ አሊያም ለፍርድ ካልቀረቡ በቀጣይ አካልን ነጻ የማውጣት ክስ እንመሰረታለን ሲሉ አቶ ሰለሞን ገዛሐኝ ተናግረዋል። ኬኔዲ አባተ ተጨማሪ አለው። ባለፈው ሳምንት አርብ ግንቦት 23 ቀን 2016 ዓ ም ምሽት በቁጥጥር ስር የዋሉት የቀድሞው የኢዜማ ሊቀመንበር የሸዋስ አሰፋ ሁከት በመቀስቀስ ተጠርጥረው መታሰራቸው ቢነገራቸውም እስከ ዛሬ አርብ ግንቦት 30 ቀን ድረስ ፍርድ ቤት አለመቅረባቸውን ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል። አቶ ሸዋስ አሰፋ መሰረት ዛሬ ነው ያገኘሁት። እሱም አሁን ያለበት ያው ሶስተኛ በተለምዶ

የሸዋስ ሁሉ የእርስ በርስ ጦርነት ይብቃ በሚል መሪ ቃል ባለፈው ህዳር 30 ቀን 2016 ዓ.ም የተጠራውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት አቶ ዘለሌ ጸጋ ስላሴ ባለፈው ማክሰኞ ግንቦት 27 ቀን በቁጥጥር ስር መዋላቸውንና ለፍርድ አለመቅረባቸውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ገልጸዋል። ዘለለኝ ጸጋ ስላሴ አዲስ ከተማ ክፍለ ከተማ የሚገኝ ፖሊስ ጣቢያ ነው የሚገኙት። የተያዙት ማክሰኞ ማታ አካባቢ ነው፣ ወደ ማታ። እስካሁን ፍርድ ቤት አላቀረቧቸውም። ፍተሻ አካሂደዋል። ተመሳሳይ ሌሎቹ ላይ እንዳደረጉት ፍተሻ አድርገዋል። እስካሁን ግን ፍርድ ቤትም አልቀረቡ። በፊት የባልደራስ ከዛም በፊት የግንቦት ሰባት እንዲሁም በረጅም አመት የፖለቲካ ተሳትፎ የነበራቸው ሰው ናቸው። አሁን ግን ፓርቲ ለመመስረት እንቅስቃሴ እያደረጉ ነበሩ። ሰልፉ ላይ ከፈረሙት ውስጥ አንዱ ናቸው። የሰላማዊ ሰልፉ አስተባባሪ ከነበሩ ፖለቲከኞች መካከል መጋቢት 17 ቀን በቁጥጥር ስር የዋሉትን የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ አራት ግለሰቦችም እስካሁን ለፍርድ ሳይቀርቡ በአዋሽ አርባ ታስረው እንደሚገኙ እንዲሁም የብዙሀን መገናኛ ባለሙያዎችና በአስቸኳይ ጊዜ አዋጁ የታሰሩ ሌሎችም አብረዋቸው ስለመኖራቸው አክለው ተናግረዋል። የጦርነት ይቁም ሰላም ይስፈን የሚል ሰልፍ አስተባባሪዎች በየጊዜው የበቀል እርምጃ በሚመስል መልኩ አንዱን በመልቀቅ ሌላውን በማሰር በተመሳሳይ በአስቸኳይ ጊዜ አዋጁ ሽፋን ብዙ ነገር ሲፈጸም ቆይቷል። አሁን በተጠናቀቀበት ሰዓት የፓርቲያችን ሊቀመንበር ፕሮፌሰር ዝናቡ አበራ፣ ዮሴፍ ተሻገር፣ ኢዮብ ገብረስላሴ፣ ጠበቃ አበራ ንጉስ ጋዜጠኛ ቴዎድሮስ ዘርፉ፣ ጋዜጠኛ በቃሉ አላምረው እንዲሁም ዳዊት ተረፈ፣ ሙራድ ሸረፈዲን ሌሎችም እነዚህ እነዚህ ሰዎች በአዋሽ አርባ እንደሚገኙ አረጋግጫለሁ። እስካሁን ድረስ ወደ አዲስ አበባም አልመጡም፣ ፍርድ ቤትም አልቀረቡም። እንደ ድርጅት ባደረግነው ማጣራት ያረጋገጥነው ይሄ ነው። ይሄ ደግሞ ተገቢ ያልሆነ የሰብአዊ መብት ጥሰት ነው። ስለሆነም በአስቸኳይ እንዲለቀቁ መንግስት ሕገ መንግስቱን እንዲያከብር ነው ጥሪ እንዳይሀፓም እናስተላልፈው። አቶ የሸዋስን ጨምሮ በአስቸኳይ ጊዜ አዋጁ አውድ በቁጥጥር ስር የዋሉ እስረኞች አዋጁ ካበቃ በኋላ በ48 ሰዓት ውስጥ ፍርድ ቤት መቅረብ ነበረባቸው የሚሉት አቶ ሰለሞን ገዛኸኝ ይህ ካልሆነ አካልን ነጻ የማውጣት ክስ እንደሚመሰረት ጠቁመዋል። እንግዲህ አስቸኳይ ጊዜ አዋጁ ካለቀ በኋላ 48 ሰዓት አልፏል።

ለሌሎቹም የማያቀርባቸው ከሆነ ከሰኞ ጀምሮ አካል ነት ማውጣት ክስ መሰርታለን። በአማራ ክልል ካለው የጸጥታ መደፍረስ ጋራ ጋር በተገናኘ ታውጆ ለአስር ወራት የቆየው የአስቸኳይ ጊዜ አዋጅ ከትናንት በስቲያ ረቡዕ፣ ግንቦት 28 ቀን 2016 ዓ ም የኃይል ጊዜው ተጠናቋል። የአዋጁን ሕጋዊ የተፈጻሚነት ጊዜ ማብቃት በማስመልከት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በእለቱ ባወጣው መግለጫ ከአዋጁ አተገባበር ጋር ተያይዞ በእስር የቆዩ ሰዎች ሊለቀቁ ይገባል ሲል አሳስቦ ነበር። በቁጥጥር ስር ከዋሉ ሰዎች መካከል አብዛኛዎቹ በልዩ ልዩ ጊዜያት የታድሶ ስልጠና ተሰጥቷቸው መለቀቃቸውን መንግስት መግለጹ ይታወቃል። አዋጁ ሊያበቃ ጥቂት ቀናት ሲቀሩትም ስድስት ወር ለሚጠጋ ጊዜ በአዋሽ አርባ የታሰረውን የቀድሞ የኢዜማ አመራር አባል ናትናኤል መኮንን ጨምሮ የተለቀቁ ታሳሪዎች ስለመኖራቸው ለአሜሪካ ድምፅ የደረሰው መረጃ ያመለክታል። በሌላ በኩል ምንም እንኳን እስካሁን ለፍርድ ያልቀረቡ ቢኖሩም በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በአዲስ አበባ ለተለያየ የጊዜ መጠን በእስር ላይ የቆዩ በርካታ ሰዎች አዋጁ ባበቃበት ዕለት ፍርድ ቤት መቅረባቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በምዕራብ ጎንደር ዞን ሁለት የተባበሩት መንግስታት ድርጅት የመጠለያ ጣቢያዎች ያሉ ሱዳናውያን ስደተኞችን ወደ ሌላ ቦታ ለማዛወር እየሰራ መሆኑን የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስታወቀ። በተቋሙ የኩመር የአውላላና የአለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ የሱዳን ስደተኞችን አፍጥጥ ወደሚባል ቦታ ለማዛወር እንቅስቃሴ መጀመሩን ለአሜሪካ ድምጽ ገልጸዋል። ከመጠለያ ጣቢያቸው ለቀው መንገድ ዳር መኖር ከጀመሩ አንድ ወር እንደሞላቸው የሚናገሩት የሱዳን ስደተኞች ደግሞ የአካባቢው የጸጥታ ችግርና የአገልግሎት እጥረት እንደሚያሳስባቸው ገልጸው ፍላጎታቸው ከኢትዮጵያ ውጪ ወደ ሶስተኛ ሀገር መሄድ እንደሆነ አመልክተዋል። ገብረ ሚካኤል ገብረ መድን ዝርዝራለሁ ከአንድ ወር በፊት በአማራ ክልል ምዕራብ ጎንደር ዞን ከሚገኙት ኩመርና አውላላ መጠለያ ጣቢያዎች የደህንነት ስጋትና የአገልግሎት እጥረት እንዳለባቸው ገልጸው ለቀው የወጡትን አንድ ሺህ የሚሆኑ ሱዳናውያን ስደተኞችን በዞኑ ውስጥ ወደሚገኝ ሌላ ቦታ ለማዛወር እየሰራ እንደሆነ በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ለአሜሪካ ድምፅ አስታውቀዋል። በስደተኞች አገልግሎቱ የኩመር የአውላላ እና የዓለም ዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአካባቢውን የጸጥታ ሁኔታ ለማሻሻልም መንግስት የቻለውን ሁሉ እያደረገ ነው ብለዋል። መንግስት አኳያ ጸጥታውን አስጠብቅላችኋለሁ ተመልሳችሁ ወደ ሳይታችሁ ግቡ የሚል ሀሳብ አለ። ጸጥታ የማስጠበቅ ኃላፊነት መንግስት እየተወጣ ነው ያለው። እየተጠበቁ ነው ያሉት አሁንም ወደ አንድ ኪሎ ሜትር ርቀው መጥተው የተለያየ አይነት ነገር እንዳይደርስባቸው በሚል መንግስት እየጠበቃቸው ነው ያለው። ግን ወደ ቦታቸው ተመለሱና በዚሁ ልክ ጥበቃው ይደረጋል ተብለው ለመቀበል ፈቃደኝነት አላሳዩም። የስደተኞቹን ቅሬታ መነሻ በማድረግም በምዕራብ ጎንደር ወደሚገኝ ሌላ ቦታ ለማዛወር እንቅስቃሴ መጀመሩን አስተባባሪው ተናግረዋል። እዚህ ቦታ ላይ እነሱ አይ በቃ እዚህ መኖር አንችልም፣ እንደዚያ ኖንም ሰኪሪቱን ቢጠበቅልን ብለው የተለያየ አይነት ነገር ኮምፕሌንስ ያደርጉ እኮ። አዲስ ሳይት መርጠናል ይሄ እንደዚህ አይነት የጸጥታ ችግርም ሊደርስባቸው አይችልም ተብሎ የታሰበ አንድ አፍጥጥ የሚባል ቦታ ላይ ኦልሬዲ ሳይት ሰለት ተደርጓል። አፍጥጥ የምትባል ቦታ በኩመር መጠለያ ጣቢያ እንደሚኖር የገለጸልን መሐመድ ኑር ኢብራሂም የሚባል ሱዳናዊ ስደተኛ በበኩሉ ከቅርብ ጊዜ ወዲህ የመንግስት አካላት ባደረጉት ጥረት የአካባቢው የጸጥታ ሁኔታ እየተሻሻለ መምጣቱን ተናግረዋል። ሌሎቹ ችግሮች ግን አሁንም ቀጥለዋል ይላል ይኸው አስተያየት ሰጪ። አሁን ችግሩ ሁሉ ከዩኤን ነው። ምንም ነገር እዚህ አላደረገም። የጤና ጥበቃ የለውም። ብዙ ነገር ችግር አለ። በባለ ገባ ምግብ አሁን ትንሽ ቀንሷል። ከበፊት የነበረ በጣም ቀንሶ የምግብ ራሱ ሀያ አምስት ፐርሰንት ቀንሷል። አሁን ችግር ያለው በዛ ትሎ ብሎ ካልመጣ ምግብ ራብ ምናምን የታየ ነው ማለት ነው። መሬቱ ራሱ እኛ አውላላ ውስጥ ያለበት መሬቱ በጣም እንትን ከባድ ነው ከባድ ነው ማለት ምንድን ነው? በጣም በጣም ለዝናብና ምናምን አይሆንም መሬቱ። እንደዚህ እንትን ጭቃ ነው። አሁን ራሱ ትላንትና ንፋስ አልተቻለም። ብዙ ቴንዳ የቀራ ቴንዳ ነበር ወድቋል፣ ሁሉም በሙሉ ማለት ነው፣ ድንኳኖቹ። አዎ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ከአንድ ወር በፊት ባወጣው መግለጫ አንድ ሺህ የሚሆኑ የሱዳን ስደተኞች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከአውላላና ከኩመር መጠለያ ጣቢያዎች ለቀው በመውጣት መንገድ ላይ ማረፋቸውን መግለጹ አይዘነጋም። ከመጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር አድርገዋል ከተባሉ ስደተኞች አንዱ መሐመድ ሐሚድ ከኩመርና ከአውላላ መጠለያ ጣቢያዎች ለቀው የወጡት ስደተኞች ብዛት ዩኤንኤችሲአር ካስቀመጠውም በላይ መሆኑ ተናግረዋል። እስከዛሬ ዛሬ ቀን ድረስ ንጹህ የመጠጥ ውሃ፣ ምግብና መጠለያ በሌለበት ጫካ ውስጥ እየኖርን እንገኛለን ያለው መሐመድ መጠለያዎቹን ከለቀቁ ወዲህ ለሚያነሷቸው ጥያቄዎች ከሚመለከታቸው አካላት ምላሽ ባለማግኘታቸው ባለፈው ሳምንት የረሃብ አድማ አድርገው እንደነበርም አውስተዋል። እየገጠሙን ባሉት ችግሮች የተነሳ የረሃብ አድማ አድርገናል። ሆኖም ከሚመለከታቸው ዓለም አቀፍ አካላት ምላሽ አላገኘንም። የስደተኛውንም የጤና ችግር በማሰብ ከሦስት ቀናት በኋላ የረሃብ አድማውን አቆምን። ይኸውም ስደተኛው በምግብ እጥረትና እዚያ ባለው ሙቀት ምክንያት እየተሰቃየ ስለሆነ ነው። ዩኤንኤችሲአር በቅርቡ ባወጣው መግለጫ ስደተኞቹ ያሉባቸውን ችግሮች እንረዳለን፣ ከስደተኞቹ ጋራም ውይይቶችን በማድረግ መፍትሄ ለመስጠት እየሰራን ነው ብሏል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የሥራ ባልደረባው አቶ ታምራት ደምሴ በምግብ አቅርቦት ረገድ ስለሚነሳው ቅሬታ በሰጡት ምላሽ ቀለብ የሚያቀርበው የዓለም ምግብ ፕሮግራም እንደሆነ ተናግረዋል። ድርጅቱ ለስደተኞች የሚያድለው ቀለብ ከለጋሾች ከሚገኘው የሀብት መጠን አኳያ ሊጨምርም ሊቀንስም እንደሚችል ያመለከቱት አቶ ታምራት፣ ይህ ደግሞ በሁሉም መጠለያ ጣቢያዎች የሚተገበር አሰራር ነው፣ ይህንንም ለሱዳን ስደተኞች በግልጽ ነግረናቸዋል በማለት አብራርተዋል። ስደተኛው መሐመድ ሐሚድ በበኩሉ ከመጠለያ ጣቢያዎቹ የወጡት ስደተኞች ከሚመለከታቸው አካላት ጋር ውይይት ማድረጋቸውን አስረድቶ፣ ሆኖም አጥጋቢ ምላሽ ስላልሰጡን በጥያቄያችን እንቀጥላለን ብለዋል። ዊአር ዲማንዲ ቱቢ ኢቫኩዌት በቀጥታ እየጠየቅን ያለ ነው፣ ከኢትዮጵያ ያስወጠተው ወደ ሦስተኛ አገር እንዲያዛውሩን ነው። ይህ ካልተቻለ ወደ አገራችን ወደ ሱዳን መልሱን እያልን ነው። ለዚህም ምክንያቶች አሉን። ለአንድ ዓመት ያህል የጸጥታ ችግር ባለበትና ደህንነቱ ባልተጠበቀ አካባቢ ቆየን። በከባድ ሁኔታ ውስጥ አልፈናል። እነርሱ ደግሞ ተመልሳችሁ ወደ መጠለያ ግቡ ይሉናል። ይህን አንቀበልም። አሁንም ጥያቄዎቻችን መመለስ አለባቸው በሚለው አቋማችን ጸንተናል። የዓለም አቀፉ ማኅበረሰብና ብዙሃን መገናኛዎች ድምፃችንን እንዲያሰሙልን መልእክታችንን እያስተላለፍን ነው። ዩኤንኤችሲአር በኩመር መጠለያ ጣቢያ ስድስት ሺህ በአውላላ ደግሞ ሁለት ሺህ በድምሩ ስምንት ሺህ ስደተኞች እንዳሉ ገልጿል። በሌላ በኩል በመጠለያ ጣቢያ ካሉት የሱዳን ስደተኞች በተጨማሪ አስራ አምስት ሺህ ሱዳናውያን ፍልሰተኞች የመኖሪያ ቪዛቸው እየታደሰ በአዲስ አበባ እየኖሩ መሆናቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል በተለያዩ መነሻዎች እየተፈጠሩ ያሉ የጸጥታ ችግሮች መፍትሄ እንዲሰጣቸው ለአሜሪካ ድምፅ የተናገሩ ነዋሪዎች ጠይቀዋል። በአድዋ ከተማ ባለፈው መጋቢት አስር ቀን ሁለት ሺ አስራ ስድስት ዓመተ ምሕረት በአጋቾች የተያዘች ልጃቸውን ለማስለቀቅ ፖሊስ ተገቢውን ክትትል አለማድረጉን ወላጅ አባቷ ወቅሰዋል። የከተማዋ ፖሊስ በበኩሉ አዳጊዋን ታጋች ለማግኘት ሕብረተሰቡን በማስተባበር የሚቻለውን ጥረት እያደረገ መሆኑን ገልጿል። በትግራይ ክልል የሚንቀሳቀሰው አረና ለሉዓላዊነትና ዲሞክራሲ ፓርቲ በበኩሉ በክልሉ በተለይ በወርቅ ማዕድን ቁፋሮ ላይ ስርዓት አልበኝነት ሰፍኗል ብሏል። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደር የመሬትና የማዕድን ቢሮ ምላሽ ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። የትግራይ ክልል የገቢና ሀብት ማሰባሰብ ሴክሬታሪያት ኃላፊ ዶክተር ሀጎስ ጎድፋይ ባለፈው ሳምንት መጨረሻ ከወረዳና ከዞን አመራሮች ጋር ባካሄዱት ውይይት በክልሉ በመሬት፣ በማዕድን፣ በህገ ወጥ የሰዎች ዝውውርና ሌሎች ዘርፎች የተፈጸሙ ምዝበራዎች ጥናት መቅረቡን ጠቅሰው እርምጃ ወደ መውሰድ እንገባለን ብለዋል። ሙሉጌታ ጽባህ ነው ጉዳዩን የተከታተለው። በትግራይ ክልል በአድዋ ከተማ መጋቢት 10 ቀን 2016 ዓ ም ምሽት የ16 ዓመት አዳጊ ልጃቸው ማህሌት ተክላይ በአጋቾች ተይዛ እንደተወሰደች እስካሁን አለመገኘቷ ለአሜሪካ ድምፅ የገለጹት ወላጅ አባቷ አቶ ተክላይ ግርማይ የፖሊስ በትኩረት አለመስራት የጸጥታ ችግር እያባባሰው እንደሆነ አስረድተዋል። አቶ ተክላይ ልጃቸው በታገተችበት ቀን በስልክ ቁጥሯ ተደውሉላቸው ልጃቸው እንዲያገኙ ሶስት ሚሊዮን ብር እንዲከፍሉ ተጠይቀው እንደነበር አስታውሰዋል። ከተወሰኑ ቀናት በኋላ አጋቾቹ ዳግመኛ ደውለው የጠየቁትን ብር እንዲያዘጋጁ ካስጠነቀቋቸው በኋላ ደውለው እንደማያውቁ የገለጹት አቶ ተክ ላይ በዚህ ሂደት ፖሊስ ትኩረት ሰጥቶ እየሰራ አይደለም ሲሉ ወቅሰዋል። ፖሊስ ፖሊስ ትኩረት ሰጥቶ በአግባቡ ቢሰራለን ልጄ እንኳን ለሰባ ስምንት ቀናት ለአንድ ሳምንትም እንደታገተች አትቆይም። በእገታው የመጀመሪያዎቹ ቀናት ህዝብ በጥሩ ሁኔታ እየተሳተፈ ፖሊስም እንቅስቃሴ ሲያደርግ ነበር። ሆኖም ያ ትኩረት አልዘለቀም። ወደ ፖሊስ ጽሕፈት ቤት ብመላለስም ስንጠራህ ብቻ ነው መምጣት ያለብህ አትምጣ ብለውኝ እየሄድኩ አይደለም። ጽሕፈት ቤታቸው የእገታው ሪፖርት ከደረሰው ጊዜ ጀምሮ በትኩረት እየተከታተለው እንደሚገኝ የገለጹት የአድዋ ከተማ ፖሊስ አዛዥ ተስፋ ያማረ የአቶ ተክላይ ወቀሳ አይቀበሉትም። ይህ ሪፖርት ከደረሰም ቀን ጀምሮ እስካሁን ከመቶ ምናምን በላይ የሚሆኑ ሰዎች ቃል ተቀብለናል። የምንጠረጠራቸውም ከአራት በላይ የሚሆን አሁንም በህግ ስር ነው ያሉ፣ በቁጥጥር ስር ነው ያሉ ተጠርጣሪዎቹ። ስለዚህ የዚህ ጉዳይ ለሁኔታውን ቅርበት አላቸው ተብሎ የሚጠረጠር ጉዳዩ በማጣራት ስላይ ስላለ ይህንን ነገር ነው ብለን የምናስቀምጠው ነገር ባይሆንም በዚህ ጉዳይ ያለ ነው። አሁንም ጥረታችን እየቀጠለ ነው ያለ ነው መላ ህብረተሰቡ ጥረቱ እየቀጠለ ነው ያለው የህግ አካሉን ፖሊሱም ፖሊስ በራሱ ጥረት ስካቴ እያደረገ ነው ያለው። እስካሁን ግን ውጤቱ ሊገኝ አይቻልም፣ ጥሮት ግን አሁንም ይቀጥላል። የመቀለ ከተማ ነዋሪ ደስታ ክንደያ በበኩሉ በክልሉ ያለው የጸጥታ ችግር እያደረ መባባሱን ገልጾ ለሰዎች ህይወት አስጊ ሆኗል ይላል። ብጣዕሚ ወንጀላት እኒው ስርቆት ሎ ናይ ጸጥታ ጸገም ዓብይ ጸገም ኣሎ ብዙ ወንጀሎች ይፈጸማሉ። ዝርፊያ አለ። ከፍተኛ የጸጥታ ችግር ይታያል። የእኔን የንግድ ተቋም ሰብረው ለመግባት ሞክረዋል። መንግስት እነዚህን መቆጣጠር ካልቻለ እንኳን ለንግድ ተቋሞቻችን ለህይወታችንም የሚያሰጋ ሁኔታ ነው ያለው። በትግራይ ክልል በተለይ በማዕድን ዘርፍ ያለውን ህገወጥ እንቅስቃሴ የሰዎቹን ህይወት እስከ መቅጠፍ የደረሰ ነው ያሉት የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ውስብስብነቱ ያስረዳሉ። ትግራይ ህዝብ ህይወቱ ወጥቶ እንደሚገባ እርግጠኛ አይደለም። ያለችውን ሀብት ደግሞ እየተቀማን ያለው የተፈጥሮ ሀብት የሆነ የወርቅም፣ ሳፋየርም፣ ሌሎች ማዕድናትም በደላሎች ባለስልጣናት እየተወረረ ነው ያለው። ስለዚህ ይሄ በተለይ የማዕድኑ ጉዳይ በጣም አሳሳቢ የሚያደርገው በጣም አደገኛ የሆነ ኬሚካል እየተጠቀሙ አካባቢውም እየተበከለ ነው ያለው። ደላሎችና ነጋዴዎችም በስፋት የተሳተፉ ነው። ይሄ የስርዓት አልበኝነት አደጋ ነው አጋጥሞ ያለው። በሴቶቻችን፣ በህፃናት ህብረተሰቡ የህይወት አደጋ የህልውና አደጋ ፈጥሯል። የትግራይ ክልል የመሬትና ማዕድን ቢሮ ምክትል ኃላፊ አቶ ተስፋ አለም ሓድጉ በጉዳዩ ላይ ማብራሪያ እንዲሰጡን በስልክ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የትግራይ ክልል የገቢና ሀብት ማሰባሰብ ሴክሬታሪያት ኃላፊ ዶክተር ሐጎስ ጎድፋይ ባለፈው ሳምንት መጨረሻ ከወረዳና ከዞን አመራሮች ጋር በክልሉ ወቅታዊ ጉዳይ ላይ ውይይት ባካሄዱበት መድረክ ላይ እንደገለጹት በክልሉ በመሬት ማዕድን፣ በህገወጥ የሰዎች ዝውርና በሌሎች ዘርፎች የተፈጸሙ ምዝበራዎች በተካሄደ ጥናት መነሻነት እርምጃ መውሰድ እንደሚጀመር ዶክተር ሓጎስ አስታውቀዋል። ናይ መሬት በእያንዳንዱ ቀበሌ በህገ ወጥ መንገድ የተወሰደው መሬት ይመዘገባል። በዝርፊያው ተግባር ትእዛዝ የሰጠና የተባበረ ሁሉ በተሳትፎው እየተለየ ይመዘገባል። በማድን ዘርፉም እንዲሁ እንደ ጊዜያዊ አስተዳደር ጥናት በማካሄድ የቀረቡ ሰነዶች አሉ። በጨው በብረታብረትና በሰብአዊ እርዳታ ዝርፊያ እንዲሁም ህገወጥ የሰዎች ዝውውርን በተመለከተ የተደረገው ጥናት ለፕሬዝደንቱ ቀርቦ ወደሚመለከታቸው ተቋማትም ተልኳል በዚህ ረገድ መጠየቅ የሚገባቸው ግለሰቦች በከፍተኛ የስልጣን እርከንም ላይ ይሁኑ በመካከለኛ ከመጠየቅ አይድኑም የጊዜው አስተዳደሩ ምክትል ፕሬዚደንት ሌትናንት ጀኔራል ታደሰ ወርደም በቅርቡ በሰጡት መግለጫ በክልሉ ውስጥ ለሚታዩ የኮንትሮባንድ ንግድ ህገወጥ የሰዎችና የመሳሪያ ዝውውር ችግሮች መፍትሄ ለማበጀት አስተዳደራቸው ትኩረት ሰጥቶ እንደሚሰራ መናገራቸው ይታወሳል ለአሜሪካ ድምፅ ሙልጌታ አጽበሃም መቐለም። ከሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ፕሬዚዳንት ጆ ባይደን በሁለተኛው የዓለም ጦርነት ወቅት የተባበሩት ኃይሎች ኖርማንዲ ፈረንሳይ የገቡበትን ሰማኒያኛ አመት ለማሰብ በተዘጋጀው ስነስርዓት ላይ ታድመዋል። በሁለተኛው የዓለም ጦርነት የተከናወነውን ትልቁን ውጊያ ለማስታወስ በተዘጋጀው መድረክ ላይ የተናገሩት ባይደን የሩሲያን ወረራ ለመመከት በአንድነት መቆም እንደሚያስፈልግ መልእክት አስተላልፈዋል። የአሜሪካ ድምጿ አኒታ ፓውል ከኦማሃ ባህር ዳርቻ ኖርማንዲ ፈረንሳይ የላከችውን ዘገባ እንግዱ ወልዴ ያቀርበዋል። የዛሬ 80 ዓመት ነበር 160 ሺህ የሚሆኑና ናዚ ጀርመንን ለመዋጋት ከተባበሩት አገራት የተውጣጡ ወታደሮች በኖርማንዲ ባህር ዳርቻ የተገኙት። የተባበሩት ኃይሎች የከፈቱት ያ ጥቃት ናዚ ጀርመን በፈረንሳይ የነበራትን ወታደራዊ ይዞታ በማሳሳት የሁለተኛው የዓለም ጦርነት የፍጻሜው ጉዞ አንድ ብሎ እንዲጀምር አስችሏል። 9387 የአሜሪካ ወታደሮች በክብር ባረፉበት መካነ መቃብር አቅራቢያ በተዘጋጀው ሥነ ሥርዓት ላይ ንግግር ያደረጉት ፕሬዝደንት ጆ ባይደን ሉላዊቷ ዓለም ያን የገጠማት ችግር አሁንም በዚህ ዘመን የሚታይ መሆኑን ሩሲያ በዩክሬን ላይ የፈጸመችውን ወረራ በመጥቀስ በአንድነት መቆም አስፈላጊ መሆኑን አጽንዖት ሰጥተዋል ጥለን አንሄድም። ያንን የምናደርግ ከሆነ ዩክሬን በቁጥጥር ስር ትወድቃለች። በዛም አያበቃም። የዩክሬን ጎረቤቶችም ስጋት ላይ ይወድቃሉ። በዓለም የሚገኙ ፈላጭ ቆራጮች ይህን ጉዳይ በቅርበት እየተከታተሉት ነው። በዩክሬን ያለው ሁኔታ ወዴት እንደሚያመራና የህገ ወጥ ወረራ በዝምታ እናልፈው እንደሆነ እየታዘቡ ነው። ለፈላጭ ቆራጮች ማጎንበስ የማይታሰብ ነገር ነው። በኖርማንዲው ጥቃት ተሳትፈው በሕይወት አሁንም ያሉ የቀድሞ ወታደሮች በሥነ ሥርዓቱ ላይ ተሳትፈዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን 11 ለሚሆኑትና ዕድሜያቸው ከ98 ዓመት በላይ ለሆኑት የቀድሞ ወታደሮች የፈረንሳይን ትልቁ ኒሻን ሊዥን ኦፍ ኦነር ሸልመዋል። በዕለቱም ይህን ተናግረዋል ዩ በዛን የ1944 በጋ ምናልባትም የ20 ዓመት ዕድሜ ወይም ከዛ በታች ቢሆናቸው ነው። ቤተሰብ፣ ጓደኛ፣ እጮኛ፣ ሚስት፣ አንዳንዴም ልጆች ነበሯችሁ። ለወደፊት ሕይወታችሁ ሕልም ሰንድቃችሁ ነበር። ያንን ሁሉታችሁ ውቅያኖስ አቋርጣችሁ ከ80 ዓመታት በፊት ፈረንሳይ ባሕር ዳርቻ ተገኛችሁ። ለነጻነታችን ስትሉ ሁሉን ነገር ትታችሁ መጣችሁ። ይህን መቼም አንረሳውም። እናመሰግናለን። አሁን በመቶ ዓመት ዕድሜ ውስጥ ያሉት እነዚህ የያን ወጣቶች የፈጸሙት ጀብዱ የማይታመን መሆኑን ወታደራዊ ባለሙያዎች ይናገራሉ። በታሪክ በባህርና በምድር የተፈጸመ ትልቁ ወታደራዊ ጥቃት ነው። ጡረተኛ ኮሎኔል ማርክ ካንሲያን በስልታዊና ዓለም አቀፍ ጥናት ማዕከል ከፍተኛ አማካሪ ናቸው። በምድርና በባህር የሚደረግ ወታደራዊ ዘመቻ ከሁሉ የከበደ ነው። ምክንያቱም የመዋጋት አቅምን ከዜሮ መገንባት አለብህ። በሌላ አነጋገር ውጊያው ሲጀመር ምንም አይነት የውጊያ አቅም የለም። ጠላት ደግሞ ምሽግ ውስጥ ሆኖ ምናልባትም መምጣትን እየጠባበቀ ሊሆን ይችላል። እናም የመዋጋት አቅምህን በአስቸጋሪ ሁኔታ ውስጥ ገንብተህ ከዛም በምድር ትገሰግሳለህ። ትላንት በተካሄደው ሥነ ሥርዓት ላይ የዓለም መሪዎችና ታዋቂ ሰዎች ለዕለቱ ክብር ለመስጠት ተሰባስበው ነበር። ለፈረንሳይ ደግሞ ልዩ ቀን ነው። ሊዮኒ አላርድ የቀድሞ የፈረንሳይ መከላከያ ባለሥልጣን ሲሆኑ አሁን ደግሞ በአውሮፓ የአትላንቲክ ካውንስል አባል ናቸው። የአሜሪካ መሳተፍ በወቅቱ የአህጉሩን መጻዒ ዕድል የቀየረ ነበር። ምናልባትም እንደዚህ ያለ ተሳትፎ በአሁኑ ወቅት አስፈላጊ እንደሆነ ትምህርት የሚወሰድ ይመስለኛል። በተለይም በአሁኑ ወቅት ሩሲያ ዩክሬንን በመውረሯ ምክንያት በአህጉሪቱ ጦርነት መልሶ በመካሄድ ላይ ይገኛል። በኖርማንዲ የተከፈለው ዋጋ ትልቅ ነው። የተከፈለውም ማንኛውም አገር እንደ ልዩ ሀብቱ የሚቆጥራቸው ጀግና ወጣቶች ነው። አኒታ ፓወል ከኦማሃ ባህር ዳርቻ ኖርማንዲ፣ ለላካችሁ ዘገባ እንግዲ ወልደነኝ፣ ዋሽንግተን ዲሲ ከዚሁ ከዩናይትድ ስቴትስ ዜና ሳንወጣ ዶናልድ ትራምፕ ይታሰሩ ይሆን የሚለውን ጥያቄ ወደሚዳስሰው ዘገባ ስናልፍ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓያን አቆጣጠር በ2016ቱ ፕሬዚዳንታዊ ምርጫ ፉክክር ወቅት ከተከፈለ የአፍ ማዘጊያ ገንዘብ ጋር በተያዘ የንግድ ድርጅታቸው ሰነዶች ላይ ማጭበርበር ፈጽመዋል በሚል የጥፋተኝነት ውሳኔ ተሰጥቷቸዋል። በኒውዮርክ ፍርድ ቤት የተሰየሙ ከሕዝብ የተውጣጡ ዳኞች በሰጡት ብይን የእስር ቅጣት ሊተላለፍባቸውም ይችላል። እናም ከህግ ሂደቱ ጋር ተያይዞ የምርጫ ዘመቻቸው እንዴት ሊሆን ነው? የመመረጥ ዕድልስ ይኖሯቸዋል ወይ? የሚል ጥያቄዎች እየተነሱ ነው። ቲናትሪን በዚህ ዙሪያ ከኒውዮርክ ያደረሰችንን ዘገባ ቆንጂት ታየ እንደሚከተለው ታቀርበዋለች። ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ ም በተካሄደው ፕሬዝደንታዊ ምርጫ እየተወዳደሩ በነበሩበት ወቅት በምረጡኝ ዘመቻቸው የሚጎዳቸው መረጃ እንዳይወጣ ለማሳፈን ባደረጉት ሴራ የንግድ ድርጅታቸው መዝገቦች ላይ የማጭበርበር ተግባር ፈጽመዋል ተብለው የጥፋተኝነት ውሳኔ ተሰጥቷቸዋል። ይህ ብይን የተላለፈባቸው ታዲያ በፕሬዝደንታዊ ምርጫ እየተወዳደሩ ባሉበት በአሁኑ ወቅት በመሆኑ ፍርድ ቤት የእስራት ቅጣት ቢወስንባቸውና ከታሰሩ የምርጫ ዘመቻቸውን እንዴት ሊያካሂዱ ነው የሚሉ ጥያቄዎች እያነጋገሩ ናቸው። የቀድሞ የፌዴራል አቃቢ ህግ ስቲቨን ኮሆን ትራምፕ በቅርብ ጊዜ ይታሰራሉ ብለው እንደማይጠብቁ ነው የሚናገሩት። የተሰጠውን የጥፋተኝነት ውሳኔውን መቃወሚያ ጠበቅ ያሉ አቤታዎች ይነሳሉ። ከዚያ ደግሞ ወደ ይግባኝ ይሄዳል። ይግባኝ ደግሞ ከዓመት በላይ ባይሆን ቢያንስ ወራት መውሰዱ አይቀርም። ስለዚህ ጉዳዩ ቢያንስ መጀመሪያ ላይ ዶናልድ ትራምፕ ከዚህ የቅጣት ውሳኔ በኋላ እጣቸው ምን ይሆናል ከሚለው ይልቅ ለፖለቲካ ፍጆታ የሚል ጉዳይ ይሆናል። ፍርድ ቤቱ ለቅጣት ውሳኔው እንደ አውሮፓውያን የዘመን አቆጣጠር ሐምሌ 11 በኢትዮጵያ አቆጣጠር ለሐምሌ አራት ቀን ቀጠሮ ሰጥቷል። የሕግ አዋቂዎች ትራምፕ ጥፋተኛ የተባሉባቸው ክሶች እስከ 20 ዓመታት እስራት ቅጣት ሊያሰጡ የሚችሉ ይሁን እንጂ የእስራት ቅጣት የሚፈረድባቸው ከሆነ ከዚያ እጅግ በጣም ያነሰ እንደሚሆን እንደሚገምቱ ነው የሚናገሩት። ጆሴፍ ተሊ የተከላካይ ጥብቅና ባለሙያ ናቸው። እንዲህ ሲሉ ያስረዳሉ ግን እድሜያቸው ከአሁን ቀደም የወንጀል ታሪክ የሌላቸው መሆናቸው ታሳቢ ሲደረግ ከባድ የቅጣት ውሳኔ የሚጠብቃቸው አይመስልም። ሌሎች የህግ አዋቂዎች ደግሞ የግል ጠበቃቸው የነበሩት ማይክል ኮህን የእስራት ውሳኔ ተላልፎባቸው መታሰራቸው ዳኛው ለሚሰጡት ውሳኔ የፍርድ አሰጣጥ ማጣቀሻቸው ሊሆን እንደሚችል ይናገራሉ። በዋሽንግተን ጆርጅ ታውን ዩኒቨርሲቲ የህግ ፕሮፌሰር እና የተከላካይ ጠበቃዋ አቢ ስሚት እንዲህ ሲሉ ያስረዳሉ። ወንጀል ለመፈጸም በማሴር አይነተኛውን ሚና የተጫወተ ሰው እስር ተፈርዶበት ቀንደኛ ሰው ሳይፈረድበት መቅረት የተለመደ አሰራር አይደለም። ማይክል ኮሆን ከበድ ያለ እስር ተፈርዶባቸዋል። ለወራትም ታስረዋል። ስለዚህ በትራምፕ ላይ የቅጣት ውሳኔ የሚበይኑት ዳኛ እሱን ታሳቢ ማድረግ ይችላሉ። ዳኛው የስርዓት ቅጣት በገደብ የቁም እስር ወይም የገንዘብ መቀጮን ጨምሮ ሌሎች አማራጭ ቅጣቶችን ሊወስኑባቸው ይችላሉ። ነገር ግን ማናቸውም ውሳኔ የሚሰጣቸው የይግባኝ አቤቱታቸው ከተጠናቀቀ በኋላ መሆኑ ስለማይቀር እስከ ከህዳሩ ፕሬዚደንታዊ ምርጫ በኋላ መጓተቱ አይቀርም። ለማናቸውም በሚቀጥለው ወር ዳኛው የሚሰጧቸው ውሳኔ ምንም ይሁን ምን በሂደት ላይ ባሉት በሌሎቹ በሶስቱ የወንጀል ክሶቻቸው ምን አይነት የቅጣት ውሳኔ እንደሚጠብቃቸው ምልክት የሚሰጥ ይሆናል። የኒውዮርክ ደቡባዊ ወረዳ አቃቤ ሕግ የነበሩት ፕሪት ባህራራ እንዲህ ሲሉ ያስረዳሉ የሰጣቸው የጥፋተኝነት ፍርድ ከጸና በሌሎች በተቀሩት ክሶች ትልቅ የስርዓት ቅጣት እንዲጣልባቸው ሊያደርግ ይችላል። ምክንያቱም ከሳምንት በፊት በወንጀለኝነት ተመዝግበው የማያውቁ ሰው ነበሩ። ከዚህ በኋላ ግን የተመዘገበ የወንጀል ታሪክ ይኖራቸዋል ማለት ነው። የቅጣት ውሳኔ ሲሰጥ ደግሞ የቀደመ የወንጀለኝነት ታሪክ አለው ወይ የሚለው ይታያል። ትራምፕ በፌዴራል እና በክፍለ ግዛት ደረጃ ከቀረቡባቸው ከሌሎቹ ክሶች መካከል በፍሎሪዳ ፍርድ ቤት የመንግስት ምስጢራዊ ሰነዶችን ካላግባብ በመያዝ የተከፈተባቸው ክስ ሂደት ላልተወሰነ ጊዜ በይደር እንዲቆይ ዳኛዋ አዘዋል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። አሁን ደግሞ ለሁለተኛው አጋማሽ ወደ አሰናዳናቸው መሰናዶዎች እናልፋለን። በቅርቡ በናይሮቢ ኬንያ በተካሄደው የአፍሪካ ልማት ባንክ የ 2024 ዓ ም ጉባኤ ላይ የተገኙት የኢትዮጵያ የገንዘብ ሚኒስትር አህመድ ሸዴ አፍሪካውያን በረጅም ጊዜ የሚከፈል ብድር ላይ እንዲያተኩሩ ምክረ ሀሳብ አቅርበዋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ደግሞ የሚገኘው ብድር በአግባቡ ለልማት መዋል እስካልቻለ ድረስ በአጭር ጊዜ የሚወሰድ በረጅም ጊዜ የሚያመጣው ለውጥ አለመኖሩን ይናገራሉ። በዚህ ጉዳይ ላይ አስተያየተሰጡ ጡን ዶክተር ዳኪቶ አለሙና ዶክተር አክሎግ ቢራራን ያነጋገራቸው አስማማዋየ ነው። ተከታዩን አዘጋጅቷል። ባለፈው ሳምንት በኬንያ ናይሮቢ የተካሄደው የአፍሪካ ልማት ባንክ ዓመታዊ ጉባኤ ከመከረባቸው ጉዳዮች መካከል አንዱ የአፍሪካ ሀገራት ያለባቸውን ከፍተኛ የብድር ዕዳን የተመለከተው ይገኝበታል። ኢትዮጵያን በመወከል በጉባኤው የታደሙት የገንዘብ ሚኒስትሩ አህመድ ሽዴም የአፍሪካ ሀገራት የብድር አወሳሰድና አስተዳደር ከአጭር ጊዜ ብድር ይልቅ የረጅም ጊዜ ኢኮኖሚያዊ ግብን ማሳካት የሚያስችል ቀጣይነት ያለው ብድር ላይ ማተኮርን እንደ መፍትሄ ማንሳታቸውን ፎርቹን ጋዜጣ አስነብቧል። ሚኒስትሩ ይህን የተናገሩት በጉዳዩ ዙሪያ በተዘጋጀ የፓናል ውይይት ላይ ነው። በአሁኑ ወቅት ኢትዮጵያን ጨምሮ 22 የአፍሪካ ሀገራት በከፍተኛ የዕዳ ጫና ወይም መክፈል የማይችሉበት ደረጃ ላይ እንደሚገኙ በጉባኤው ተነስቷል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ኢትዮጵያን ጨምሮ የአፍሪካ ሀገራት የገጠማቸው የዕዳ ጫና የሚበደሩትን ገንዘብ በትክክል ማስተዳደር ካለመቻላቸው ይመጣን ይላሉም። የብድር መጠኑ ከፍ ማለት ብቻ ሳይሆን ትልቁ ችግር ብዬ ነው የማስበው በአፍሪካ ውስጥ የተበደሩትን ብድር በአግባቡ በታለመለት ዓላማና የሰስቴይነብል ፋይናንሲንግ እንግዲህ ተብሎ የተቀመጠው ኢኮኖሚውን፣ ማህበረሰቡን ልክለውጥ በሚችል ሁኔታ ትልልቅ ፕሮጀክቶች ያ ደግሞ ወደፊት ፕሮዳክቲቭ ማለት የምርታማነቱን እየጨመረ ከዛ በሚመጣው መጠን እዳውን ለመክፈል የሚያስችል ነገሮች ላይ አለመዋል ነው የአፍሪካ ትልቁ የብድር ችግር ሆኖ የታየው እንጂ ሀገራት የትኛውንም ሀገር ብንወስድ መበደር አስፈላጊ ነው። ምክንያቱም አንድ ኢኮኖሚ ውስጥ በዛ ህግ ኢኮኖሚ ውስጥ ጀኔሬት የተደረገ ያለው ሪሶርስ ብቻ በመጠቀም አይደለም ሀገር ሊያድግ የሚችለው፣ ከውጭም በፎሬን ዳይሬክት ኢንቨስትመንት ሊሆን ይችላል፣ በብድርም ፋይናንስ እየተደረገ ነው ኢኮኖሚ ማድረግ ያለበት አይ ቲንክ ዲስከሽኑ ላይ የተቀመጠው አስፈላጊም ነው ብዬ የማስበው እንዴት ብድሩ መዋል አለበት የምለው ትልቅ ተጽዕኖ ወይ ብዙ ኢንፋሲ ቢሰጠው የተሻለ ነው እያስባለሁ ኢትዮጵያ ካለባት አጠቃላይ ዕዳ መካከል 28 ቢሊዮን ዶላር የሚሆነው ከውጭ የተበደረችው እንደሆነ የገንዘብ ሚኒስቴር መረጃ ያሳያል። አፍሪካ ያለባት ዕዳ ደግሞ 1.15 ትሪሊዮን ዶላር እንደሚደርስ የሚገመት ሲሆን ይህም የአህጉራዊ ጥቅል ምርቱን ሁለት እጥፍ ገደማ እንደማለት ነው። የምጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ ውሳኔ ሰጪ የሆኑ የአፍሪካ መንግስታት ብድርን በሚወስዱበት ወቅት ለምን እንደሚያውሉትና መቼ እንደሚከፍሉት ግልጽ ፖሊሲ ያለማስቀመጣቸው የችግሩ ሌላኛው ምክንያት ነው ይላሉም። መንግስት በሚበደርበት ጊዜ ምን ሰርቶበታል፣ ለምን ጥቅሙ አለ፣ እንዴት ነው እዚህ ክራይሲስ ውስጥ የገባን የሚለው ጥያቄ፣ አይ ቲንክ መሰረታዊ የሆኑ የፖሊሲ የአመራር ችግሮች አሉ ማለት ነው። አለያ እኮ ችግር ውስጥ አንገባም ነበር። አይደለም እዳ መበደር ከውጭ መንግስታት ባይላተራልም ሆነ መልቲላተራል፣ በዚያ መመካት አያዋጣም። ለአፍሪካ በፍጹም አያዋጣም። የማያዋጣበት ምክንያት ምንድ ነው? ለአምስ ዓመትን ቢሰጥ ያን እዳ መከፈል አለበት። ዋናው ነገር ምንድን ነው? የሀገር ውስጥ አቅምን ማጠናከር ያስፈልጋል። ባጀትን በዲስፕሊን መጠቀም፣ ብድርም ሲገኝ ኮንሴሽናል ኤድ ለምሳሌ ከአይዳ የሚገኝ ብድር አለ አይደለም ለሐምሳ ዓመት የሚሰጥ ኢንትረስት ፍሪ ኖ ኢንትረስት። ያንንም እኮ እየተቀበል ስንት አመት ሆነን እኮ ከሺ ዘጠኝ መቶ ሐምሳዎቹ ጀምሮ እስካሁን ድረስ ኢትዮጵያ ብዙ ድጋፍ አግኝታለች። ግን ያነ ምን አመጣ? መሰረታዊ የሆነ መዋቅራዊ ለውጥ አምጥቷል ወይ? የኢትዮጵያ ሕዝብ ለምሳሌ የኑሮ ፍላጎቱን ምግብ፣ መጠለያ፣ ውሃ የመሳሰሉት የጤና አገልግሎት የመሳሰሉት መሰረተ ልማት እንደዚህ የመሳሰሉትን አግኝቷል ወይ ሸፍኗል ወይ የሚለውን በጥያቄ በምንጠይቅበት ጊዜ አላደረገም፣ አልተቻለም ዋይ ብለን መጠየቅ ይኖርብናል። ኢትዮጵያ ያለባቸውን ዕዳ በጊዜው መክፈል ካልቻሉ ሶስት የአፍሪካ ሀገራት መካከል አንዷ መሆናም የሚታወቅ ነው። መንግስት ያለበትን የብድር ዕዳ ለማስተካከልም ከአበዳሪ ሀገራትና ከዓለም አቀፍ ተቋማት ጋር እየተደራደረ ይገኛል። ዶክተር ዳኪቶ አለሙ እንደሚሉት ኢትዮጵያን ጨምሮ የአፍሪካ ሀገራት እዳቸውን በጊዜ ለመክፈል አለመቻላቸው ለኢኮኖሚያቸው አስፈላጊ የሆነውን የውጭ ቀጥታ ኢንቨስትመንት እንዲያጡ ሊያደርጋቸው ይችላል። ይህ ደግሞ በኢኮኖሚ ላይ የሚፈጥረው ጫና ከፍተኛ መሆኑን ይገልጻሉ። የሚመጣው ብድር ትራንስፓረንት ወይ ደግሞ ግልጽ በሆነ ሁኔታ በግልጽ በሆነ ሁኔታ ካልመጣ የምናመጣቸው ብድሮች ብዙ ነገሮችን በማወዳደር ለኢኮኖሚ ወይንም ለሀገሪቷ በሚጠቅሙ ሁኔታ ብድሮቹ ካልመጡ ያገኘናቸውን ብድሮች በሙሉ የምንወስዱ ከሆነ አሁን የምናየው አይነት የዕዳ ጫናው ከፍ በማለት ቀውስ ነው የሚፈጠረው። እንግዲህ የብድር ቀውስ ማለት አንድ ሀገር ተበድሮ ዕዳ አለመክፈል ብድር ቀውስ ነው። እነዚህ ደግሞ ትልቅ ብዙ እንትኖር ኢምፕሊኬሽን አላቸው። ሀገሪቱ ላይ የሚያመጣቸው ብዙ ጫናዎች አሉ። ለምሳሌ አንድ ሀገር ዕዳውን መክፈል አለመቻል፣ ፎሬን ዳይሬክት ኢንቨስትመንት እናመጣለን ብለን ማሰብ እዛ አንችልም። ሀገሪቱ ላይ ያለው ታማንነቷን ይቀንሳል። እነዚህ እነዚህ ነገሮች ኢኮኖሚው ተመልሶ በጥሩ ሁኔታ እንዳይንቀሳቀስ ያደርጋልና ብድሩ የሚመጣው ብድር ጠቃሚ በሆኑት ሁኔታዎች ላይ በአግባቡ ማስተዳደር ብቻል ለወሳኝ ነገሮች ብቻ እና ለሬዥም ነገሮች ያውም በድርድር በተለይ እነዚህ ከንግድ ከሆኑት ድርጅቶች ብድር የተሻለው ይህ መልቲናሽናል ምንላቸው ወይም መልቲላተራሉ ብድሮች ከአይምኤፍ ሊሆን ይችላል ወርልድ ባንክ የአፍሪካም ዴቨሎፕመንት ባንክ ሊሆን ይችላል እነዚህን በመጠቀም ፋይናንስ ማድረግ የተሻለ ኢኮኖሚውን እንዲያድጉ ያደርጋል። ዶክተር አክሎግ ቢራራ በበኩላቸው ሀገራቱ ያሉባቸውን እዳዎች ለማስተካከል ጥብቅ የገንዘብ ወጪ አስተዳደርን በመከተልና የሚገኙ ብድሮችን ከውጭ የሚያስገባቸውን ምርቶች መተካት ወደሚያስችሉ ኢንቨስትመንቶች በመቀየር ላይ አተኩረው ሊሰሩ እንደሚገባ ይመክራሉ። ብድርን ለምርት ማዋል ዋናው መሰረታዊ መርህ መሆን አለበት። እኔ የምጠቀመው ምሳሌ ደቡብ ኮሪያና ቪየትናም ያደረጉትን ነው። ደቡብ ኮሪያም ቪየትናምም ሌሎችም አሉ። ቻይናም ያደረገችው ተመሳሳይ ነው። ብድርን ለምርት እድገት መጠቀም እንጂ ለምሳሌ ፋብሪካዎችንን በደንብ ማስፋፋት፣ የህዝብን ፍላጎት የሚያሟሉ እቃዎችን በሀገር ውስጥ ማምረት። ምክንያቱም መጫሚያ፣ መድኃኒት፣ ምግብ ወዘተ ከውጭ ሀገር የሚገዛ ከሆነ የውጭ ምንዛሪ ያስፈልጋል ማለት ነው። ስለዚህ የውስጥ ፍላጎትንን ማስፋፋት ያስፈልጋል። በተጨማሪ ደግሞ ለውጭ ኤክስፖርት የሚሆኑ በጣም የሚፈለጉ ኮምፔቲቲቭ ፕራይስ የሚያስገኙ ነገሮችን ማምረት ያስፈልጋል እና መዋቅራዊ ለውጥ ያስፈልገዋል። የኢትዮጵያ ኢኮኖሚ የገጠር ኢኮኖሚ እኮ ነው አሁን ያለው። የገጠሩ ኢኮኖሚ ደግሞ በጣም ኋላ ቀረ ነው። ያን መዘመን ያስፈልጋል፣ ዘመናዊ ማድረግ ያስፈልጋል። የኢትዮጵያ መንግስት የአገር ውስጥና የውጭ ጠቅላላ ብድር በአሁኑ ወቅት ስልሳ አራት ነጥብ ሁለት ቢሊየን የአሜሪካ ዶላር መድረሱን የገንዘብ ሚኒስቴር ከሰሞኑ ለዚህ ተወካዮች ምክር ቤት በሰጠው ማብራሪያ ላይ ገልጿል። ይህም ከጠቅላላ የአገር ውስጥ ምርት ጋር ሲነጻጸር 394 በመቶን ይይዛል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ተከታዩ ዘገባ ደግሞ አንዲት ታታሪ እናት ያስተዋውቀናል። በአርባተ አስመራት ተወልዶ ያደጉትና ዛሬ የስድስት ልጆች እናት የሆኑት ወይዘሮ ራህዋ እዮብ ስራ ጾታ የለውም ይላሉ። በተለምዶ ለወንዶች ተብለው የሚተዉ የጉልበት ስራዎችን ሳይቀር ለመከወን ብዙም እንደማይቸገሩ ወይዘሮዋ ይገልጻሉ። ወይዘሮ ራህዋ በፍራፍሬ ማምረትና በአሳ እርባታ ላይ ተሰማርተው ቤተሰባቸውን ያስተዳድራሉ። ስራቸው በአይነቱና በስፋቱ ብቻ ሳይሆን በመገኛውም የተራራቀ ነው። የፍራፍሬ እርሻው በስተደቡ በጾሮና የንብ እርባታው በሰገነይቲ፣ የአሳ እርባታው ደግሞ በአስመራ አካባቢ ይገኛል። ከሁሉም በፊት ጎሚስታም እንደነበሩ ያወሱት ወይዘሮ ራህዋ የስራ ኃላፊነትና ጫና ቢደራረብባቸውም ዋናው ነገር የመስራት ፍላጎትና ተነሳሽነት ነው ይላሉ። ህልማቸውን ለማሳካት የሚቸገሩ መስለው ባይታዩም ከህብረተሰቡ አንዳንድ አሳሪ ልማዶች አንጻር መሰናክልና ፈተና እንደሚገጥማቸውም አልሸሸጉም። የአስመራው ዘጋቢያችን ብርሃነ በረሀ ጀንበር ካልጠለቀች የማይቆመውን የወይዘሮ ራህዋን የስራ ውሎ ቃኝቶ ተከታዩን ዘገባ አድርሶናል። የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ራህዋ ዛሬ በቀላሉ የሚከውኗቸው ሥራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ሥራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ። ከሕብረተሰቡ በአጠቃላይና በአቅራቢያዊና ካሉ ሰዎች ብዙዎቹ አይዞሽ እያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜን የማሳልፈው ከወንዶች ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እምብዛም ግምት አልሰጠውም። ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ እጥረትና የገበያ ከፍና ዝቅ ማለት በወይዘሮ ረሃዋ የሥራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ። ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጄ አላየውም እኔ ራዕይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም። ወይዘሮ ራህዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት በንብ ማነብና በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ራህዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ራህዋ ይናገራሉ። ጎሚስታ ብምስአት የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት ስራውን ወድዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራ የሚያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው። የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ረሃዋ ተከታዩን ብለዋል። ሓገዝቲ ብዙሓት እዮም ዘለዉ ናይ ሕርሻ እንተኾይኑ ሚኒስትር ሕርሻ ይሕግዘካ እዩ ከጎኔ የሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራይን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን የፓፓያና ና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገናይቲ የሚገኘው የንማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጥል ሊታዩ የሚችሉ ቢሆን ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው። በእነዚህ አድካሚ የሥራ ውሎዎች ውስጥ ስድስት ልጆቻቸውን የሚያሳድጉት ወይዘሮ ረህዋ እንደ እናት እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረህዋ በባለቤትነት ስሜት የሥራው አካል አድርጌያቸዋለሁ ይላሉ። ደቀይ ኩሉ ስራሕ ናይ ገዛ ስለ ዝኽእሉ እቶም ኣብ ስራሕ ክወፍሩ ዘይዋዕሉ ማለት እዩ ግድን ኣብ ገዛ ከዓ ይተርፉ ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገል፣ ቃና ልብስ ማቀብ፣ ቤት ማፅዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራይን በአግባቡ እንድሰራ ከፍተኛ እገዛ አለው። የረህባ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የሥራ ግንኙነት ተከታዩን ያስረዳል ከም ኣደን ውድን ዘይኮነስ ከም መሓዙት ኣብ ገዛ ተሰማሚዕና ተረዳዲእና ኩም ኢና ንኸይድ ማለት እዩ ብዝያዳ ኣብ ስራሕ ዘለና ርክብ ከዓ ማለት እዩ ኣዴና ነቲ ዘለዎ እቲ ስራሕ ንኩላትና ሓደ ንታይ ዝበሃል ሂባትና ማለት እዩ ንሕናስ ንክንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ ቲ ምዕባይ ሓወይ ክገብሮ ዝኽእል እንተ ኮይኑ ንዑ ትነግሮ ማለት እዩ ከም ወላድን ውድን ዘይኮነ ከም መሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣዊ ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ። ወይዘሮ ራህዋ በቀጣይ ረአያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ። የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው። የንብ ማነብና የአሳ እርባታውን የማስፋፋትና የማሳደግ ዓላማና ዕቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልበ ሙሉነት አምኜ ሌትተቀን እየተጋሁ ነኝ ይላሉ ወይዘሮ ራህዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርኸ አስመራ። አሁን ደግሞ ወደ ደቡብ አፍሪካ ይሆናል የምናልፈው። በደቡብ አፍሪካ የሚገኙ ሁሉ ሚኒባስ ታክሲዎች በነዳጅ ጋዝ የሚሰሩ ናቸው። ነገር ግን በአንድ ዩኒቨርሲቲ ውስጥ ያሉ መሀንዲሶች የገነቡት ሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ሚኒባስ ታክሲያቸው ከሚጠበቀው በላይ ውጤት ማግኘታቸውን ተከትሎ ነባሩን ሁኔታ ለመለወጥ ተስፋ አድርገዋል። በቪኪ ስታርክ የተሰናዳውን ዘገባ ሀብታሙ ስዩም እንደሚከተለው አጠናቅሮታል። 250 ሺህ የሚገመቱ የሚኒባስ ታክሲዎች በመላው ደቡብ አፍሪካ ለሚገኙ ሰዎች የመጓጓዣ አገልግሎት ይሰጣሉ። ተሽከርካሪዎቹ አመቺና ታዋቂ ከመሆናቸው በተጨማሪ ነዳጅ ጋዝን በኃይል ምንጭነት ይጠቅማሉ። ይህ በበኩሉ ለአየር ብክለት አሉታዊ አበርክቶት አለው። በደቡብ ምዕራብ ደቡብ አፍሪካ በሚገኘው ስቴለንቦስክ ዩኒቨርሲቲ ውስጥ የሚማሩ የምህንድስና ተማሪዎች የሀገሪቱን የሚኒባስ እንቅስቃሴ ወደ ኤሌክትሪክ ለመቀየር እየሰሩ ነው። በአንድ ዓመት ጊዜ ውስጥ ቡድኑ በነዳጅ ጋዝ የሚንቀሳቀስ ሚኒባስ በኤሌክትሪክ ኃይል አገልግሎት እንዲሰጥ አድርጓል። የቡድኑ አባላት በሀገሪቱ ታሪክ የመጀመሪያው እንደሆኑ ይናገራሉ። የምህንድስና መምህሩ ቲነስ ቦይስን እንዲህ ያለው ቅየራ ሾፌሮችን ገንዘብ እንዲያተርፉ እንደሚያግዝም ይናገራሉ። በእጅጉ ገንዘብ ለመቆጠብ ያስችላል። ሀሳቡ እንዲኖራችሁ ለማድረግ ያህል አዲስ የኤሌክትሪክ ታክሲ ከገዛችሁ በሰባት ዓመት ውስጥ ሙሉ በሙሉ ከፍላችሁ መጨረስ ትችላላችሁ። በጋዝ የሚሰራውን ወደ ኤሌክትሪክ ከቀየራችሁ ግን ከፍሎ ለመጨረስ የሚፈጀው ጊዜ አንድ ዓመት ብቻ ነው። የዓለም ሙቀት መጨመርን ለመገደብ በተባበሩት መንግስታት የካርበን ልቀት ቅነሳ ግቦች ቢኖሩም ደቡብ አፍሪካ ውስጥ ግን የኤሌክትሪክ መኪናዎች መስፋፋት በእጅጉ አዝጋሚ ነው። የአውቶሞቲቭ ንግድ ምክር ቤት ባለፈው ዓመት በሀገሪቱ ከአንድ ሺህ በታች የኤሌክትሪክ ተሽከርካሪዎች ብቻ ተገዝተዋል ብሏል። ለብዙዎቹ የእኒህ መኪኖች ዋጋ በእጅጉ የተወደደ ነው። ከቅርብ ጊዜያት ወዲህ ደግሞ በአብዛኛው ከድንጋይ ከሰል የኃይል ምንጮችን የሚያገኘው የኤሌክትሪክ ኃይል መዋዠቅ ሰዎች መኪኖችን ከመግዛት እንዲቆጠቡ አድርጓቸዋል። ጆሽዋ ሴለው በዩኒቨርሲቲ ውስጥ ምህንድስና ተማሪ ነው። ደቡብ አፍሪካ ውስጥ ያለው የኃይል ስርጭት የተገደበ ነው። በየዋነት ተነሳስቶ የኤሌክትሪክ መኪናዎችን ማስተዋወቅ ችግሩን ያባብሰዋል። ስለሆነም በጉዳዩ ዙሪያ ስልት እየነደፍን እንገኛለን። እዚህ ያሉት የምህንድስና ቡድን አባላት ተሽከርካሪዎች ኤሌክትሪክ የመጠቀማቸው ጉዳይ ደቡብ አፍሪካ ውስጥ የማታ ማታ መለመዱ አይቀሬ ነው ባይ ናቸው። የፀሐይ ኃይል ደግሞ ይህ ይሳካ ዘንድ ከፍተኛ ሚና ይኖረዋል። በቀጣይ መርሃ ግብራቸው የህዝብ መጓጓዣዎችን ወደ ኤሌክትሪክ ኃይል ተጠቃሚነት ለመቀየር ጥረት ያደርጋሉ። አሁኑ ግን መሐንዲሶቹ የሚኒባስ ታክሲ መርሃ ግብሩ እድሜ እንዲረዝም የመንግስትም ሆነ የግሉን ዘርፍ የገንዘብ ድጋፍ ይሻሉ። የተከበራቸው አድማጮች ለምሽት የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸት ስመኝሽ የቆየ ነበርኩ። ነገ በሌሎች መሰናዶዎች ዳግም እንገናኛለን። ለዛሬ ሰላም እደሩ። Bibibu jirage wa.